በኢትዮጵያ ሕዝባዊ እንቅስቃሴ ከተጀመረ ከሁለት ዓመታት በላይ ሆኗል። ይህ ተቃውሞ ግድያ፣ አካል መጉደል፣ ንብረት መውደም፣ እስርና በአጠቃላይ ፖለቲካዊና ኢኮኖሚያዊ ቀውስ ሀገሪቱ ላይ ፈጥሯል። ይህ ሁሉ ከሆነ በኋላ ለ18 ቀናት በሩን ለስብሰባ ዘግቶ የነበረው የገዢው ፓርቲ ስራ አስፈጻሚ ኮሚቴ ጉባኤውን አጠናቆ ባወጣው መግለጫ በአመራር ድክመት የተፈጠሩትን አደጋዎችና ስጋቶች ለመቅረፍ በሚያስችል መግባባትና ስምምነት ግምገማውን እንዳጠናቀቀ አስታውቋል። በሀገሪቱ የተቃውሞ የፖለቲካ እንቅስቃሴ ውስጥ የሚታወቁት የኦሮሞ ፌዴራሊስት ኮንግረስ እና ሰማያዊ ፓርቲ መግለጫው ምንም አዲስ ነገር የለው የተለመደው አዘናግቶ መግዣና አምባገንነትን ማስቀጠያ ነው ይሉታል ሲሆን የኦፌኮ አቶ ሙላቱ ገመቹ በኢህአዴግ ግምገማና መግለጫ መሰላቸታቸውን ይናገራሉ። ዛሬ ሀያ ስድስት ከጀመሩት ጊዜ ጀምሮ እስካሁን ድረስ ሲካሄድ የነበረው የተለየ ነው የሚል ነገር የለኝም። ይሄ ቀደም ሲል የነበረ ነው። ላጠፉት ጥፋት ጥፋተኞች ነን እያሉ ከአሁን በፊት ሲያደርጉ የነበረው ይህንን እያለ ነው ይህዝን ሲያታልል የቆየው እና ስለዚህ ከዚህ የተለየ ነገር አይደለም። ሀያ ስድስት አመት ሙሉ ስንሰማው የነበረው ነው። አጥፍተናል፣ ጎድተናል፣ በማንኛውም ነገር ህዝቡን አልረዳንም፣ መልካም አስተዳደር አልሰጠንም፣ ሰብአዊ መብት አላከበርንም፣ ሁሉንም ነገር አጥፍተናል እና ስለዚህ ይቅር እንዲለን እንፈልጋለን ከዛ በኋላ ግን ተጠናክረን እንሰራለን የሚል ነው። የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ የአቶ ሙላቱን ሀሳብ አጠናክረው ነው የሚቀጥሉት መግለጫው ምንም የተለየ አዲስ ነገር አልያዘም ብለው ከዚህ በፊት ያምታቱበት የነበረው ዝርዝር ነው ያለው። ቅርታውን በተመለከተ ለምንድን ነው ይቅርታ የጠየቁት? ለየትኛው ማለት ለሞተው ሰው ነው? ለወደመው ንብረት ነው? ላሰቃዩት ህዝብ ነው? ለየትኛው ነው? ከዛ ቀጥሎ ግን እንደ ዋናው መጠየቅ ያለበት ይመት ነው። ማን ያስገደለው? አንድ ሰው እኮ ወጥቶ አካውንት ብል መሆን እኮ አለበት። ስለዚህ ምንም ሰው አካውንት ብል ባልሆነበት ምጥር አዛዡ ነው? ደህንነቱ ነው? ፖሊሱ ነው? የትኛው ነው ያስገደለው? ሰው እኮ ለህግ እኮ መቅረብ አለበት አይደለም? ስለዚህ ያ አይቆምም። አሁን ነገም እንደውም አንድ ቦታ ላይ ምስጋናም አቅርበዋል ለገደሉ ሰዎች። ስለዚህ ይሄ ካለ ለማስመቀጠል የታሰበ ነው ስፔሻሉ ህዝቡም ከምንም ከቁብም አልቆጠረም የኢህአዴግ መግለጫ የሆነ ለውጥ የሚያመጣ ነው እንደዚህ ነው የሚል አንድም ሰው አላጋጠመኝም እንደ በፓርቲዎች በፖለቲካ ፓርቲዎችም በኩል በታዋቂ ሰዎችም በኩል በየትም በኩል ይሄ መግለጫ ከባለፈው የተለየ ነው እንደዚህ አይነት ተስፋለ ምንም ሰው የለም በዚህ ባለኝ መረጃ ማለት ነው አቶ ሙላቱ ገመቹ ከመግለጫው እንዳውም የተረዳሁት ከአባል ድርጅቶቹ መካከል የህዝብን ጥያቄ በሀይል ማፈን ያልቻሉትን ያስጠነቀቁበት ሊሆን ይችላል የሚል እምነት አላቸው። በአንዳንድ አካባቢዎች መብታቸውን እናከብርላቸዋለን፣ ህገ መንግስታዊ መብታቸው ነው ተብሎ አንዳንድ ቦታ ላይ ህዝብ ሰላማዊ ሰልፍ እንዲያደርግ ይፈቅዱ ነበር። አንዳንድ ቦታ ደግሞ የማሰር የማስገደድ፣ የመግደል እነዚህ ሁሉ ይካሄድባቸዋል እና ስለዚህ፣ በውስጣችን የተለያየ ጉዳይ ነው። አንዳንዱ አደርባይነትም አለ። ስለዚህ ወጥ የሆነ ስራ አልሰራንም ለማለት ፈልጎ ይመስለኛል። በዚህ መግለጫ ላይ በስራ አስፈጻሚ ኮሚቴያችን ግምገማ መሰረት፣ ማንኛውም መርህ አልባ ቡድናዊ ትስስር ከምንም ነገር በፊትና በላይ ከእያንዳንዱ ብሔራዊ ድርጅትና በሱም የሚመራውን ህዝብ የሚጎዳ አደገኛ ጉዳይ ነው የሚላለው ይህንም በተመለከተ በጣም ግልጽ አይደለም የሚለው አቶ ይሸዋስ፣ በተለይ በአማራና በኦሮሞ ማህበረሰብ በኩል የነበረው መቀራረብ ያበሳጨው ይመስላል። እንግዲህ በምን ተቀራረቡ መራ አርባ ነው። ምክንያቱም ከዛ በፊትም ከመቀራረባቸው በፊትም ስሉት የነበረ ነው። ስለዚህ ሪቲንን ብዙ ለውጥ በዚህ በኩል ነው የሚመጣ ምናምን የሚል እንግዲህ ከራሳቸው የመለጬ ነበረ። ግን እንደዚህ አይነት ግንኙነት እና እሱን ለማለት ይመስላል ዞሮ ዞሮ ግን እንዳልኩሽ በምርጫ የማስተዳደር ፓርቲ ነኝ ካለ ለመረጠ ያቀረበው መጀመሪያ እንዲህ አይነት ነጥብ አልነበረም። ምን አይነት አዲስ ወይም የተለየ ለውጥ ትጠብቃላችሁ ብያቸው ነበር ለሁለቱም። አቶ ሙላቱ ይቀጥላሉ። በእኔ በኩል ለውጥ የሚያመጣ ሂደት አይደለም ይሄ አሁን ያለንበት። እንዲያውም የበለጠ አገሪቷን በሀይል ጨምቆ ለመግዛት ኢህአዴግ ከእንግዲህ ወዲህ ህዝብ እያለ ያለው አሁን ልታስተዳደር አትችልም፣ ሀያ ስድስት አመት ሙሉ ፕሮግራምህን ሁሉ አይተናል እና ስለዚህ እየመራን ያለው ወደ ሌላ አቅጣጫ ነው ስለዚህ በዚህ ይብቃን ብሎ ህዝብ በየአካባቢው እየጠየቀ ነው ይህን ጥያቄ ወደ ጎን በመተው አሁንም ከእኔ ውጪ የሚሆን ነገር የለም እኔ ከተውኩ አገሪቷ ትበታተናለች አንድነቷ ይጠፋል ብዝሃነትን አስጠብቅ ያለው ከእንግዲህ ወዲህ ጨለማ ነው ከእኔ ወዲያ ያለው እና ስለዚህ በእኔው ነው የምትቀጥሎ የሚል ነው ህዝብ ደግሞ በየአቅጣጫው የአስቸኳይ ጊዜ አዋጅ ሁሉ ታውጆ መብቱን ለማስከበር ለጥይት ደረቱን የሰጠ ህዝብ ያለቀ ህዝብ ነው። እኛ ያሰብነው እንደው ንሳ ገብቶ ከእንግዲህ ወዲህ አብረን ጀምረን ነበር ሀያ ስድስት አመት ጉዞ እዚህ ላይ አድርሶናል እና በተቻለ መጠን ተባብረን አገሪቷን ለወደፊት እንገንባት፣ አዲስ ጉዞ ለመጀመር ከህዝብ ጋር ስምምነት ላድርግ የሚል አቅጣጫ ይዛል የሚል ግምት ነበረን። ግን ይሄ ሊሆን አልቻለም። አሁን በተቀራኒው ነው የያዘው እና ስለዚህ ለውጥ ያመጣል የሚለውን እኔ በፍጹም የሚታየኝ አይደለም። አቶ ሸዋስ አመሰግናለሁ። ለውጥ ተፈጥሯዊ ነው እና የሚቀር አይደለም። እንኳን አሁን ባለው ሁኔታ ቀርቶ ከዚህ በፊትም በነበሩት የተጣሲዎች ምንም አይነት ስራ መስራት ያልቻለበት ሁኔታ እንዳለ አይተናል። ጥያቄ መሆን ያለበት ይመስለኝ ለውጥ ይመጣሉ ሳይሆን ኢህአዴግ የለውጥ አካል ይሆናሉ የሚለው ነው። አሁን ስታሽ ሙላቱ የመለሰ ይመስለኝ ትክክለኛ ምክንያቱም ህዝብ ከጠየቀ ምንም ነገር እዛው ላይ ማደር አይችልም። ምንም ነገር መስራት አይችልም። ከዚህ በኋላ በጣም እየተወሳሰበበት የተጋጨ ከህብረተሰቡ ጋር እርክሉ እየጠበበ ለሆነ አካባቢ ብቻ ወይም ወደ ወደ ከተማ ብቻ እየተሰበሰበ ነው የሚሄደው። በፍጹም በሩቅ ወይም በክፍለ ሀገር ላለው ወይም አዲስ አበባ መራሱ ላለው ህዝብ ጥሩ ምላሽ የሚሰጥበት ምን ምድል የለው። ምክንያቱም ኢህአዴግ በራሱ ችግር ስለሆነ ችግር ሊፈታ አይችልም፣ በምንም ተአምር። አሁን ድረስ ይህን ሰርቻለሁ፣ እኔ ያቅሜን አደርጋለሁ። ከዚህ በኋላ ግን ከተጠያቂ ጋር ሆኜ የለውጡ አካል መሆን ይችላለ ወይም አለብኝ ይላል የሚል ነበር የብዙ ተስፋ የሚመስለኝ እኛ እንኳን ብዙ ጊዜ አይተነው ነው ተስፋ ቆርጠናል። ኢህአዴግ እያረጀ ምንም ነገር ዞሮ ማየት የማይችል ወገብ የደረቀ ድርጅት መሆኑ ይቀናል። ስለዚህ የለውጥ አካል ይሆናሉ። ኢህአዴግ አሳይቷል እንደማይሆን እንደማይለውጥም። ለውጡ ግን አይቀርም ተፈጥሯዊ ስለሆነ፣ የትም ሀገር የምናየው አምባገነን ተገዶ ነው የሚወርደው። ስለዚህ እየጠበቁ ነው። ስ በጣም አመሰግናለሁ። ሁለት ስለ ደን በጣም አመሰግ